ለትግራይ ክልል ተረጂዎች ገቢ ማሰባሰብ ተጀመረ። በትግራይ ክልል አራት ነጥብ አምስት ሚሊዮን ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው አስቸኳይ ምላሽ ለትግራይ የተባለ ኮሚቴ አስታውቋል። ኮሚቴው ተጎጂዎቹን ለመርዳት የገቢ ማሰባሰብ ስራ ዛሬ አስጀምሯል። በገቢ ማሰባሰቡ 130 ሚሊዮን ብር ለመሰብሰብ መታቀዱና ፌዴራል መንግስቱም 130 ሚሊዮን ብር ለመስጠት ቃል መግባቱ ተገልጿል። ሙልጌታ አጽብሃ ዝርዝራለሁ። ባለፈው ዓመት ትግራይ ክልል ውስጥ የተከሰተውን ድርቅ ተከትሎ አስቸኳይ ድጋፍ ለሚያስፈልጋቸው ተጎጂዎችን ለመርዳት የተቋቋመው አስቸኳይ ምላሽ ለትግራይ ተብሎ የተሰየመ ገቢ አሰባሳቢ ኮሚቴ ከዚህ አንድ ቢሊዮን ብር ለመሰብሰብ መታቀዱን አስታውቋል። የኮሚቴው አባል ብርክት ኃይለም በክልሉ ካሉ አራት ነጥብ አምስት ሚሊዮን ተጎጂዎች ውስጥ ሰባት መቶ ሺህ የሚሆኑትን ብቻ በእርዳታ ሰጪ ተቋማት መደገፍ እንደተቻለ ገልጸው ቀሪዎቹን ተደራሽ ለማድረግ ገቢ ማስ ሰባሰቢያው መዘጋጀቱን ይናገራሉ። የተሻለ ክረምት ይመስላል። የተሻለ እህል የበቀለ ይመስላል ግን ገና ማሳላይ ነው ያለ እሱን ምርት መሰብሰብ አልቻለም ማለት ወቅቱ ገና ነው። እስኪ ሰበስብ ያለውን ጊዜ እንዲሸጋገርበትና በዛ ላይ ደግሞ ከቀየው የተፈናቀለ ሕዝብ አለ እሱን ሰፖርት ለማድረግ ታልሞ የተዘጋጀ ቴሌቶን ነው። ኮሚቴው ከተቋቋመ ጀምሮ አራት መቶ ሚሊዮን ብር መሰብሰቡንና በዚህም ስድስት መቶ ሀምሳ ሺህ ሰዎች ተጠቃሚ መሆናቸውን ብርክቲ ገልጸዋል። ፌዴራል መንግስት የ130 ሚሊዮን ብር ድጋፍ እንደሚሰጥ በመርሃ ግብሩ ላይ የተገኙት የፌዴራል መንግስት ጋ ስጋት ስራ አመራር ኮሚሽነር ዶክተር ሽፈራው ተክለማርያም ተናግረዋል። ዘላቂ መፍትሄ የሚሆነው ራሳችንን በራሳችን የምንተጋገዝበትን ሁኔታ ማየት በዚህ አይነት መንገድ መሄድ ነው። በፌዴራል መንግስት ደረጃ በዚህ ጉዳይ ላይ በምግብ ሉዓላዊነት ርዕስ ላይ በጣም በሰፊው እየተነጋገርን ያለን አጀንዳ አለ። ሁላችንም የጋራ የሆንበት ማለት ነው። የምንመገበውን ምግብ ራሳችን ማምረት መቻል አለብን። የምን መቆጣጠር መቻል አለብን ፣ ግብይትንም ገበያውንም ራሳችን መቻል አለብን የሚል ነው። በእርዳታ አይነት መንገድ የሚመጡ ነገሮች የምግብ ዋስትናን በልቶ ለማደር የሚያግዙት ነገር ይኖራል፣ በጊዜያዊነትም ይጠቅማሉ። ግን ከዛ ያለፈ ዘላቂ እንዲሆኑ ብንተው ነጻነታችን ላይ፣ ክብራችን ላይ፣ ሉዓላዊነታችን ላይ የሚያሳድረው ጫና አለ። ስለዚህ በተቻለ ፍጥነት ጊዜያዊ የሆኑ ችግሮችን የምንቋቋምባቸው አማራጮች ቢኖሩም በተፋጠነ ሁኔታ ግን የምግብ ልዑላዊነታችንን ለማረጋገጥ ያ ማለትም ራሳችን አምርተን ራሳችንን ለመቻል የሚደረገው ጥረት ላይ በጣም ተጠናክሮ መሄድ ያስፈልጋል። የትግራይ ክልል ጊዜ አስተዳደር ፕሬዚደንት ጌታቸው ረዳ በበኩላቸው ክልሉ ውስጥ ያለው ችግር ከክልሉ ህዝብ አቅም በላይ ሊሆን እንደማይችል ገልጸዋል። ህዝቡን በአማይት ሸዓት ቁፅር ህዝብና አብ ሕማቅ ሁነታት ዝርከብ ኮይኑ ናሃለወ አሁንም በመቶ ሺህ የሚቆጠር ህዝባችን መጥፎ ሁኔታ ውስጥ ነው። ይህም ከአቅማችን በላይ መሆን አይገባውም። በዚህ ጉዳይ ትኩረት አድርገን ለጊዜውም ቢሆን ፖለቲካዊ ይሁን ሌሎች ልዩነቶችን ትተን በዚሁ ጉዳይ ከሠራን ችግሩን ከመፍታት ተሻግረን የትግራይን ህዝብ ወደሚገባው ከፍታ ልናደርሰው የምንችልበት ሁኔታ መፍጠር እንዳለብን ማሳያ ነው። ጊዜ አባክነናል። አሁንም ቶሎ ማስተካከያ አድርገን ለጥቅማችን መስራት አለብን። በሶስት ወራት ውስጥ ከአንድ አካባቢ ብቻ 17 ቢሊዮን ብር ዋጋ ያለው ወርቅ መገኘቱ የገለጹት አቶ ጌታቸው ከዚሁ ሀብት የክልሉ መንግስት ያገኘው ገቢ እንደሌለ አስረድቷል። እንዲሁም በዚሁ ሀብት የክልሉ ችግር ለመፍታት መስራት ሲገባው ችግሩ እንዲባባስ እያደረገው ነው ሲሉ ገልጸዋል። ፌዴራል መንግስት ክልሉ ውስጥ የደረሰውን ውድመት ተረድቶ እገዛ ማድረግ አለበት ሲሉ አሳስበዋል። ትናንት ንተወ በሚል ቃል ትርጉሙም ዞር ብለን የተቸገሩ ወገኖቻችን እኒ በሚል በተጀመረ ገቢ የማሰባሰቢያ መርሃ ግብር 21 ሚሊዮን ብር እስካሁን መሰብሰቡ ተገልጿል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም